The voice of America. <laughs> the O.R.E. Yih, yeah, America Radio Tabiano. <laughs> አንድ ቤተሰብ ያሉ ሰዎች እንግዲህ ሌሊት ነው የአደጋ የተከሰተው። ንጋት አካባቢ ቤት ላይ ያሉ ሰዎች እንዳለ አንድም ሰው ሳይተርፍ የሞተበት ቤተሰብ ማለት ነው ያለው በስምንት የሚሆኑ ቤተሰቦች አንድ ላይ የሞቱበት ሁኔታ ነው። በወላይታ ዞን ጎርፍ ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ሕይወት አልፏል። የወላይታ ዞን የፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ስለ አደጋው ሲያስረዱ ነው የተሰሙት። በአብይ ርዕስ ይቀርባሉ። ጤና ይስጥልን የተከበራቸው አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ማክሰኞ ግንቦት ሁለት ሁለት ሺ ስምንት ዓ ም ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን የምሽቱን የዓለም ዜና እናሰማለን። ዩናይትድ ስቴትስ ውስጥ የሰለጠኑ የሶማሊያ ኮማንዶዎች በዩናይትድ ስቴትስ ኃይሎች በመታገዝ በታች ሸበሌ ክልል ቶራቶሮ መንደር ውስጥ ዛሬ ማክሰኞ ጠዋት የሄሊኮፕተር ወረራ ማካሄዳቸውን የሶማሊያ ባለሥልጣናትና የአይን ምስክሮች አስታውቀዋል። የቶራቶሮ መንደር ነዋሪዎች እንዳስታወቁት በሄሊኮፕተር የታገዙት ወታደሮች መንደሩ ላይ ጥቃት ካካሄዱ በኋላ ተመልሰው ወደ ካምፓቸው አምርተዋል። የሶማሊያ የደህንነት ባለሥልጣን ሞሐመድ ኑር ጌቦ በተናገሩት ቃል የሶማሊያ ወታደሮች ያነጣጠሩት በአንድ የአልሻባብ ጦር ሰፈር ላይ መሆኑን አመልክተው ዓላማቸውንም በተሳካ ሁኔታ ከግብ አድርሰዋል ብለዋል። አንድ የዩናይትድ ስቴትስ ባለሥልጣን የኦፐሬሽኑን መካሄድ አረጋግጠው የዩናይትድ ስቴትስ ወታደሮች ሚና ግን በግልጽ አልተናገሩም። ወታደሮች ዛሬ ማለዳ ላይ በሰጡት ማስጠንቀቂያ ነዋሪዎች ከቤታቸው እንዳይወጡ፣ ስልኮቻቸውንም እንዲዘጉ አሳስበዋል። የኬንያ መንግስት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናግረዋል። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። በሌላ በኩል የተባበሩት መንግስታት ድርጅት አሃዞች እንደሚያመለክቱት በኬንያ ከ አራት መቶ ሺህ በላይ የሶማሊያ ስደተኞች ያሉ ሲሆን ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ ሶስት ከመቶ የሚጠጉት ኢትዮጵያውያን ናቸው። በመጽሔት ክፍለ ጊዜ ዘገባዎች ይቀርባሉ። የዩናይትድ ስቴትስ ሚኒሶታ ክፍለ ሀገር ውስጥ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ለመርዳት አሲረዋል ተብለው የተከሰሱ ሶስት ሶማሊያዊ አሜሪካውያን የፍርድ ሂደት ከህዝብ የተውጣጡ የፍርድ ሸንጎ መረጣ ተጀምረዋል። የ22 ዓመቱ መሐመድ ፋራህ የ21 ዓመቱ ጉሌድ ኦማርና የ22 ዓመቱ አብድራህማን ዳውድ ጽንፈኛውን ቡድን ለመቀላቀል ወደ ሶሪያ ለመሄድ ከሁሉም የሚያዋጣው መንገድ የቱ እንደሆነ ባለፉት መጋቢትና ሚያዚያ ወራት በተደጋጋሚ እየተገናኙ ሲመካከሩ ከነበሩ በርካታ የሚኔሶታ ነዋሪዎች ሶስቱ መሆናቸው ተነግሯል። የዩናይትድ ስቴትስ ፌዴራል አቃቤ ሕግ ሶስቱ ሰዎች ወደ ውጭ ሀገር ተጉዘው ግድያ ሊፈጽሙ አሲረዋል ብሎ ነው የወነጀላቸው። ወንጀሉን ፈጽመዋል ተብሎ ከተወሰነባቸው የእድሜ ልክ እስራት ነው የሚጠብቃቸው። ተከሳሾቹ ወንጀሉን አልፈጸምንም ብለው አስተባብለዋል። ሳኡዲ አረቢያ ውስጥ በፍልሰተኛ ሠራተኞች ላይ ይደርሳል በሚባል በደል ምክንያት አንዳንድ ሀገሮች ዜጎቻቸው እንዳይሄዱ መከልከላቸው ሲታወቅ፣ የሶማሊያ መንግስት ግን ወደዚያ የሚላኩ ሠራተኞችን መመዝገብ መጀመሩን ዛሬ አስታውቋል። የሶማሊያ ምክትል የሠራተኛ ጉዳይ ሚኒስትር ኦስማን ኢብራሂም ዛሬ ባደረጉት ጋዜጣዊ ጉባኤ መንግሥታቸው ከሳዑዲ ጋር በደረሰው ስምምነት መሠረት በሚቀጥለው ወር ሁለት ሺህ ሠራተኞችን እንልካለን ብለዋል። ፕሬዚደንቱና ጠቅላይ ሚኒስትሩ ሰባ ከመቶ ለሚሆነው ስርዓት ወጣት የስራ እድል ለመፍጠር የተያዘው ጥረት አካል መሆኑንም አመልክተዋል የሶማሊያ መንግስት ዜጎቹን ለበደል እያጋለጠ ነው ተብሎ በማህበራዊ መገናኛዎች ከሶማሊያውያን የሚቀርበውን ውንጀላ ሚኒስትሩ አስተባብለው የሚላኩት ሠራተኞች መብት መከበሩን እናረጋግጣለን ብለዋል ሁለት የቀድሞ የሩዋንዳ ከንቲባዎች በሀገሪቱ ከተፈጸመው የዘር ማጥፋትና በሰብና ላይ ወንጀል መፈጸም በተያያዘ ዛሬ ፈረንሳይ ውስጥ ፍርድ ቤት ቀርበዋል የ ስልሳ ስምንት አመቱ ቲቴ ባራሂሩዋ ና የ ሀምሳ ስምንት አመቱ ኦክቲቪየን ኢንጌዚ እንደ አውሮፓውያን አቆጣጠር ሚያዝያ አስራ ሶስት ሺ ዘጠኝ መቶ ዘጠና አራት አመተ ምህረት በምስራቅ ሩዋንዳዋ ካባሮንዶ ከተማ በሚገኝ ቤተ ክርስቲያን ከዘር ፍጅቱ ለማምለጥ የተሸሸጉ ወደ ሁለት ሺህ የሚጠጉ ሰዎች ላይ በተፈጸመው ጭፍጨፋ በቀጥታ ሚና ተጫውተዋል ተብለው ተከስሰዋል። ባራሃሪዋ የሚባሉት የቀድሞ ከንቲባ በወቅቱ በአንድ ኳስ ሜዳ ላይ የተሰበሰቡ ሰዎችን ጦር ይዘው እየሰበቁ በሉ ለስራ እንንቀሳቀስ ማለትም፣ በውስጥ ታዋቂ አነጋገር ቱትሲዎቹን እንጨፍጭፋቸው ብለው ሲያነሳሱ ተመልክተናል ብለው የአይን ምስክሮች ቃል ሰጥተዋል። ሁለቱም የቀድሞ ከንቲባዎች ክሱን አስተባብለዋል። ጥፋተኛ ሆነው ከተበየነባቸው የዕድሜ ልክ እስራት ነው የሚጠብቃቸው። የፍርድ ሂደቱ ስምንት ሳምንታት እንደሚፈጅ ሲጠበቅ የሚበዙት ከሩዋንዳ የተጓዙ የሆኑ ከአንድ መቶ የሚበልጡ የጥቃቱ ሰለባዎች የሰለባዎች ዘመዶችና ምስክሮች ፓሪሱ ፍርድ ቤት የምስክርነት ቃላቸውን ይሰጣሉ። ፈረንሳይ ከሩዋንዳው የዘር ፍጅት በተያያዙ ወንጀሎች የተከሰሱ ሰዎችን እንድትዳኝ ከተባበሩት መንግስታት ድርጅት ልዩ ፈቃድ እንዳገኘች ይታወቃል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ የጃፓንዋን ሂሮሺማ ከተማ ይጎበኛሉ። ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ1945 ዓ.ም በሁለተኛው የዓለም ጦርነት ወቅት የአሜሪካ የጦር አውሮፕላኖች በዓለም የመጀመሪያዋን አቶሚክ ቦምብ የጣሉባትን ከተማ በመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ይሆናሉ። ላለፉት ሰባ ዓመታት የአሜሪካ ፕሬዚደንቶች ሂሮሽማንና ሌላዋን በሦስተኛው ቀን ቦምብ የተጣለባትን ናጋሳኪን ከመጎብኘት ተቆጥበው ቆይተዋል። የዚህም ምክንያት የጎበኘን እንደው የቦምቡ ጥቃቶች ላደረሱት ውድመት ይቅርታ የጠየቅን ይመስልብናል በሚል ነው። ዋይት ሀውስ እንዳስታወቀው ፕሬዝደንት ኦባማ እንደ አውሮፓውያን ዘመን አቆጣጠር ከመጪው ግንቦት 21 ቀን እስከ 28 በቪየትናምና ጃፓን በሚያደርጉት ጉብኝት ማጠናቀቂያ ላይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ሆነው ሂሮሽማን ይጎበኛሉ። ፕሬዚደንቱ በሂሮሺማና ነጋሳ ናጋሳኪ ላይ ስለተፈጸሙት የአቶሚክ ቦምብ ጥቃቶች ይቅርታ ሊጠይቁ አለመሆኑን ግን አማካሪያቸው ቤን ሮድስ አረጋግጠዋል። በመጨረሻም በዩናይትድ ስቴትስ የፕሬዝደንታዊ ምርጫ ሂደት ዜና ሁለቱም ፓርቲዎች ወክለው ይወዳደራሉ ተብለው የሚጠበቁት ሪፑብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን የመጪውን ህዳር ምርጫ ውጤት ሊወስኑ ይችላሉ በሚባሉት ሶስት ቁልፍ ክፍላተ ሀገር በብርቱ ፉክክር እንደተጣመዱ እየተነገረ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እንደልባቸው የሚዛለፉትን ባለብዙ ቢሊዮን ከበርቴ ዶናልድ ትራምፕን በስድስት ከመቶ ገደማ መምራታቸውን ቀጥለዋል። ዳሩ ግን ኩዊኒፒያክ ዩኒቨርሲቲ በፔንሲልቬኒያ፣ በኦሃዮና በፍሎሪዳ ባካሄደው አዲስ ግምገማ ብዙውን ጊዜ የምርጫዋን ውጤት በሚወስኑት በሶስቱ ክፍላተ ሀገር ለሁለቱ እጮች ያለው የመራጭ ድጋፍ እጅግ ተቀራራቢ ሆኖ እንደተገኘ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በቮይስ ኦፍ አሜሪካ ዜናዎቹን ነበር ያደመጥነው። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ This is in the, in the spirit of the American center that was closed in, in 40 years ago. ይህ ከአርባ ዓመታት በፊት ከቀደማው ማ ኃይለሥላሴ መንግሥት መውደቅ በኋላ በተዘጋው የአሜሪካ የባህል ማዕከል መንፈስ የተሠራ ነው። የአሜሪካ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬነዲ አዲስ ስለ ተመረጠው የአሜሪካ ማዕከል የተናገሩትን ነው ያሰማናችሁ። ዝርዝሩ በመጽሔት ትንታኔ ዝግጅታችን ይቀርባል። አሁን የዕለቱ አብይ ርዕስ በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ ከሀምሳ በላይ ሰው ህይወት ማለፉ ታውቋል በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ አርባ አንድ ሰው በላይ እንደሞተ ነው የተነገረው ስምንት ሰው ያለበት አንድ ሙሉ ቤተሰብ እንዳለ በጎርፍ ተወስዷል ጽዮን ግርማ የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞን አነጋግራ ተከታዩን ዘግባለች። ሰሞኑን እየጣለ ባለው ከባድ ዝናብ የሚከሰተው ጎርፍ በሰው ህይወት፣ በእንስሳትና በንብረት ላይ ከፍተኛ አደጋ እያደረሰ ነው። በወላይታ ዞን ኪንዶ ወረዳ በአምስት ቀበሌዎች በትላንትና ሁለት ሌሊቱን ሙሉ በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ ያስከተለው የመሬት መደርመስ እስካሁን ከ41 ሰው በላይ ህይወት አጥፍቷል። ከአንድ ቤተሰብ ስምንት ሰው ከነ መኖሪያ ቤታቸው በተኙበት ጠራርጎ ወስዷቸዋል። ከነርሱ ውስጥም የአምስቱ አስክሬን ሲገኝ ሶስቱ ገና እየተፈለገ ነው። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ያልተጠበቀው ዝናብ በዞኑ ላይ ከፍተኛ አደጋ ማስከተሉን እና አደጋው አሁንም መቀጠሉን ገልጸው እርሳቸው እጅ ላይ ባለው ዝርዝር መሰረት እስካሁን የ39 ሰው ሕይወት አልፏል ብለዋል። አካባቢው የተራራቀ ዳገታማና የማይመች በመሆኑም በቀጣይ በሚደረገው ፍለጋ ቁጥሩ ሊቀየር እንደሚችል ተናግረዋል። የዝናቡ በሌሊት መምጣት ጉዳቱን አባብሶታል ይላሉ። ወላይታ ሆን ትንብሪዳይ ወረዳ ከታና አበል የሚባል ፓታታ ሞግሳ ጎትሮ ኮይሻ ዋሙራና ዋሙራ ጎርኮሽ ብዙ ባሉ ቀበሌያት ነው በአምስት ቀበሌያት ውስጥ ነው ይሄ። የመሬት ናዳና ጎፋ አደጋ አስከተለ። ያ ደረሰው ደረሰው አደጋ ቁጥር ሰላሳ ስተኝ የሚሆኑ ሰዎች ሕይወታቸው ተስተዋል። አንድ ቤተሰብ ያሉ ሰዎች እንግዲህ ሌሊት ነው የአደጋ የተከሰተው። ንጋት አካባቢ ቤት ላይ ያሉ ሰዎች እንዳለ አንድም ሰው ሳይተርፍ ሚሊዮን የሞተበት ችግር ነው ያለው። ስምንት የሚሆኑ በሰዎች አንድ ላይ የሞቱበት ሁኔታ ነው ያለው። በርካታ መኖሪያ ቤቶች ፈርሰዋል። በጊዜ ቁጥር ያልታወቁ የቤት እንስሳትና ንብረት ወድመዋል። የጓሮ ሰብሎች ቃዮች ወድመዋል። ከወላይታ ሶዶ ዳውሮ ዞን የሚያገናኝ የግልገል ጊዜ አገልግሎት የሚወስድ መንገድ እንደዚህም ተቋርጠዋል። ከወላይታ ሶዶ ፊንዶ መንገድ እንደዚህ በኩል ዞን ጋር የሚያገናኝ ያለ በብላክ በረፋ በወላይታ ዞን በምዕራብ መጨረሻ ከደረሰው ጎርፍ በተጨማሪም በሌሎች አካባቢዎች አደጋ ድርሷል የሚሉት ኮሚሽነሩ አሁን በአካባቢው የመኪና መንገድ መቋረጡን ይናገራሉ። በምስራቃዊ ጫፍ ደግሞ ሌላ ሲዳማ ዞንን እና ወላይታ ዞንን ደሞ የሚያገናኝ አንድ ድልድይ ያለ ብላቴ የመከላከያ ማሰልጠኛ አጠገብ፣ እሱ አካባቢ ላይ ያለ ድምቱ የምትባል ከተማ ነች። እዛም ላይ ያለ ድልድይ ብላቴ ወንዝ መልሶ ቆይዞ ነው ሄደው። የተፈናቀለ ሰው ቁጥር አሁን በሁሉ ይህን ያክል ሰው ማለት አይቻልም። ምክንያቱም ይሄ ነገር አሁን በደረሰበት የሚቆም አይነት አይደለም። ዝናቡም እየቀጠለ ነው ያለው። አካባቢውም ደግሞ ተራራማ አካባቢ ነው፣ ለአደጋ የተጋለጠ አካባቢ ነው እና አሁን የተፈናቀለውም በተለያየ አካባቢዎች ስለሆኑ ይህን የተሰበሰበ መረጃ የማግኘት ነገር ገና ይሰራ ያለ ነው የሚሆነው። አካባቢው ተራራማ መሆኑን የገለጹት ኮሚሽነር አለማየሁ የመኪና መንገድ በሁሉም ቦታ ዝግ መሆኑ ዝናቡ፣ ጎርፉ፣ ደመናና ጨለማው መንገድ መዘጋቱ በአጠቃላይ በአደጋው የተጎዱትን ሰዎች ለይቶ እርዳታ ለመለገስ አስቸጋሪ እንደሆነ ተናግረዋል። ድንኳን እየተተከለ በሕይወት ያለ ሰው እንዲረጋጋ፣ አስክሬኑም እንዲቀበር በሕይወት ያለም ውሃ ውስጥ ካለ ለማትረፍ ጥረት እየተደረገ መሆኑንም ተናግረዋል። በተያያዘም በባሌ ዞን በአምስት ወረዳዎች ሰሞኑን በጣለው ዝናብ የዘጠኝ ሰው ሕይወት መጥፋቱ ወደ አንድ ሺ አራት መቶ የሚደርስ የቤት እንስሳት በጎርፍ መወሰዳቸውን እንዲሁም በሰብል ላይ ከፍተኛ ጉዳት መድረሱ ታውቋል። ጽዮን ግርማን ለሪፖርቱ አመሰግናለሁ። ወደ መጽሔት ትንታኔው ክፍለ ጊዜ እንለፍ። በሙርሌ ታጣቂዎች ታግተው ወደ ደቡብ ሱዳን ከተወሰዱት ኢትዮጵያውያን ሕፃናት አስራ ዘጠኙ መመለሳቸውን የጋምቤላ ክልል ፕሬዚደንት ጋትሏክ ቱት አስታወቁ። ሕፃናቱ የተመለሱት በዲፕሎማሲያዊ ሥራ መሆኑን የገለጹት ርዕሰ መስተዳድሩ የቀሩትንም ለማስለቀቅ ጥረቶች መቀጠላቸውን አስረድተዋል። እስክንድር ፍሬው ወደ ጋምቤላ ደውሎ ፕሬዚደንቱን አነጋግሯል። እንግዲህ በሙርሌ ጎሳ ታጣቂዎች ታግተው ከተወሰዱት ህጻናት ውስጥ ኢትዮጵያውያን ህጻናት ውስጥ አስራ ዘጠኙ አሁን በጋምቤላ ቤተ መንግስት እንደሚገኙ እየተገለጸ ነው። ያብራሩልን። አዎ ልጆቹ በጥናልት ና ገብተዋል። በተካሄደው የኢትዮጵያና የድቡብ ሱዳን መንግስት ሁለቱ ባደረገው ጥረት ልጆቹ ለማስመለስ ተችለዋል። አስራ ዘጠኝ ልጆች ናቸው። በአሁኑ ሰዓት እኛ ጋር ያለው ማለት ነው። ገምበላ ከተማ አካባቢ ናቸው። ጥናልት ነው ከበላ እየተደረግላቸው። አቶ ጋስሏዋክ የቀሩት ህጻናት እንግዲህ ባለፈው እርስዎ በሰጡትን መግለጫ እንዳሉት አንድ መቶ ሀያ አምስት ህጻናትና ሴቶች ናቸው ታግተው የተወሰዱት። የቀሩትስ ጉዳይ ምን ላይ ይገኛል? የቀሩትን ዲፕሎማሲ ስራውን ይቀጥላል። በተለይ አሁን የድቡብ ሱዳን መንግስት ተወካዮች በተለይ አካባቢ አምራር የሆነው የሞርሌ አምራር በተለይ ዴቪድ ያው ያውና ባባ የቡማ ስቴት ገብና የራሳቸው ስራ እየሰሩ ነው። በተለይ ፊል አካባቢ ናቸው። በነሱ አካባቢዎች ገና የልጆቹ የማሰባሰብ ስርአት እየሰሩ ነው። በአሁኑ ሰዓት የማሰባሰብ ሲባል፣ አቶ ጋትለዋቅ በተለያዩ ቤተሰቦች ተበትነዋል ማለት ነው። ልጆቹ ልጆቹ በታታኮች እጅ ነበረ ሰረሰላማ ኃይሎቹ እነዚህ ሰረሰላማ ኃይል እዛ በራሳቸው አካባቢ ነው የሚገኙ እና እዛ አካባቢ የሚገኝበት ቦታ የኛ ኃይልም ገብቷል። እዛ አካባቢ ከነሱ ጋር ድርድር በማድረግ ስራ እየተሰራ ነው ማለት ነው። ሌሎቹም ቅሪ የሆነ ሁኔታናት ይመለሳሉ ብለን ትልቅ ተስፋ ነው ያለን። ምክንያቱም ተጀምሯትናል። ለወደፊቱም እነኚ ልጆች የሚመለሱበት ሁኔታ ይፈጥራል። እንግዲህ እርስዎም እንደገለጹት የኛ ኃይልም ገብቷል ብለዋል። የኢትዮጵያ የመከላከያ ኃይል መግባቱ ቀደም ሲልም ሲገለጽ ቆይቷል። አቶ ጋትለዋክ ስለዚህ አሁን የሚሻለው አማራጭ በዲፕሎማሲያዊ መንገድ በድርድር ማስመለስ ነው ወደሚለው ሀሳብ ተገብቷል ማለት ነው። አሁን የሁለቱ ሀገራት መልካም ግንኙነት መጀመሪያ ላይ አጠብከን ስራችን እንሰራለን የሚል አቋም ነው ያለን። ስለዚህ አሁን ድቡብ ሱዳን ተባባሪ ነው። የጋራ ስራ ነው አሁን እየተሰራ ያለው። የኢትዮጵያ ሰራዊትና የድቡብ ሱዳን ሰራዊት አንድ ላይ በመሆን ስራ እየተሰራ ነው። ከዛ በላይ ሌላ ነገር አያስፈልግም። በሰላማዊ መንገድ ሌላ ችግር ውስጥ ሳይገባ እነኚህ ልጆች ባለባቸው ቦታዎች ተሰባስበው ለእኛ ያሰረክባሉ ማለት ነው። የምክትል የመከላከያ ሚኒስትሩ የደቡብ ሱዳን ቪዲያው እርስዎ የጠቀሷቸው ራሳቸውም የሙርሌ ተወላጅ መሆናቸው ይነገራል። ያንን ነው እንደ ዲፕሎማሲ እየተጠቀሙ ያሉት። አሁን ለዲፕሎማሲ የስራቸው ማለት ይቻላል። አዎ እሱ በጣም አሰባባሩ ነው። በጣም ያሰባብራል እንደ ራሱ ስራ ወድዞታል። እና የቡማ ስቴት ገብናል። ምክንያቱም ስቴቱ ቡማ ነው፣ ሙርሌዎች ታጣቂዎች የሚገኝበት ክልል። ስለዚህ ዴቪድ ያው ያውና ገብነር ባባ ናቸው። ቸውንን ስራ ከእኛ ጋር እየሰሩ ያለ አቶ ጋስለዋቅ እዚህ ጋር፣ አንዳንድ ዘገባዎች የሙርሌ ሚሊሻዎች ይላሉ፣ አንዳንዶቹ የሙርሌ ታጣቂዎች ይላሉ። በትክክል የሙርሌ ታጣቂዎች ናቸው ሚሊሻዎች አይደሉም። ሚሊሻዎቹ ሳይሆን የሞርሌ በረሰ በደቡብ ሱዳን ቡማ ስቴት የሚገኙ ሰረሰላም ያህል የሆኑ ታታቂዎች ናቸው። ከዚህ በፊትም አቶ ጋትለዋክ እንደዚህ አይነት ሁኔታዎች እንዳሉ በአካባቢው ድንበር አካባቢ ይታወቃል። ነገር ግን በዚህ መጠን ጉዳት ደርሶ አያውቅም። ዘንድሮ ምን አዲስ ነገር መጣና ነው? ከየትስ አምጥተው ነው በዚህ መንገድ የታጠቁት? የሙሩሌ ታጣቂዎችን ይህን ያህል ሊታጠቁ እንዴት ቻሉ? የራሳቸው የራሳቸው አመለካከት ነው። ማንም ነገር እኛ ለጊዜ የምናውቀው ነገር የለውም። መልስ መሰልልም የማጣራት ስራዎች እየተካሄዱ ነው። ይህን በተመለከተ ለምሳሌ ለምሳሌ እንዴት ችግሩ ሊፈጠር ቻለ? እንዴት በዚህ መንገድ ሊታጠቁ ቻሉ? የመሳሰሉ ታታኮቹ ታውቋል። እነኚህ የሰረ ሰላም አይል ታታክ ናቸው። እኛም እናውቀው ነገር ነው። በመረጀት አቶ ጋትሎ አክቱት የጋምቤላ ክልል ርዕሰ መስተዳድር ስለሰጡኝ ቃለ ምልልስ በጣም ነው የማመሰግነው። ስለ ጊዜዎት እግዚአብሔር ይስጥልኝ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የጥፋተኝነት ውሳኔ ባስተላለፈባቸው በነ ዘላለም ወርቅ አገኘሁ ላይ የቅጣት ውሳኔ አስታውቋል። በዚሁ ፍርድ ቤት እንዲከራከርበት የተወሰነው የኢንተርኔት አምደኛ በፈቃዱ ኃይሉ የመከላከያ ምስክሮቹን አሰምቷል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አምሀ ተከታዩን ልኳል። አቃቤ ሕግ በጥቅምት ወር 2007 ዓ.ም እነ ዘላለም ወርቅ አገኘሁ በሚል የክስ መዝገብ በሽብር ድርጊት የወንጀል ክስ ከመሠረተባቸው አስር ሰዎች መካከል ጥፋተኛ የተባሉት ሶስቱ ተከሳሾች ማለትም ዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የስር ቅጣት ተጥሮባቸዋል። ፍርድ ቤቱ የሶስቱንም ሰዎች የጠፋተኝነት ደረጃ በመለየት ተገቢ ነው ያለውን ቅጣትም አሳውቋል። በዚህም መሰረት የወንጀሉ ክብደት መካከለኛ ነው የተባለለት ዘላለም ወርቅአገኘሁ አምስት ዓመት ከአራት ወር፣ የወንጀሉ ክብደት ቀላል ነው የተባለለት ተስፋዬ ተፈሪ ሶስት ዓመት ከ11 ወር በተመሳሳይ መልኩ የወንጀሉ ክብደት ቀላለው የተባለለት ሰለሞን ግርማ ሶስት ዓመት ከሰባት ወር በእስር እንዲቆዩ ፍርድ ቤቱ ወስኗል። የእስሩ ዘመን የሚታሰበውም ከተያዙበት ጊዜ ጀምሮ እንደሆነም ፍርድ ቤቱ አሳውቋል። በፍርዱ ቅር የተሰኘ ማንኛውም ወገን የይግባኝ መብቱ የተጠበቀ መሆኑን ገልጾ መዝገቡን ዘግቷል። የጥፋተኝነት ፍርድ ከተፈረደባቸው እና ዛሬ የቅጣት ውሳኔ ከተሰጠባቸው ከነዚህ ሶስቱ ተከሳሾች ሌላ በዚህ የክስ መዝገብ ተከሰው የነበሩት የቀድሞ የአንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው ፍርድ ቤቱ ቀደም ሲል በነጻ አሰናብቷቸዋል። ከዚህ በኋላ ደግሞ የቀረበባቸውን ክስ እንዲከላከሉ ከተወሰነባቸው አምስት ተከሳሾች መካከል አቶ ዮናታን ወልዴና አቶ ባህሩ ደጉ የአቃቤ ሕግን ማስረጃዎች አጠራጣሪ ሁኔታ ላይ በመጣላቸው ክሱን ተከላክለዋል ተብለው በነፃ እንደተሰናበቱም አይዘነጋም። ይኸው ፍርድ ቤት በዛሬ ዕለት በሽብር ወንጀል ተከሰው ከነበሩት አስር የኢንተርኔት አምደኞችና ጋዜጠኞች መካከል እንዲከላከል የተበየነበትን የአቶ በፈቃዱ ኃይሉን ምስክሮች ቃል ሰምቷል። ሁለቱ ተከላካይ ምስክሮች ቀርበው በሁለት የተለያዩ ጭብጦች ላይ መስክረዋል። አንደኛው ተከሳሽ ዞን ዘጠኝ የተባለው የጦማርያን ቡድን ወይንም የኢንተርኔት አምደኞች ቡድን ዓላማ ምን እንደነበረ፣ ከእያንዳንዱ አባልስ ምን ይጠበቅ እንደነበረ፣ የተከሳሹ የአቶ በፈቃዱ ተሳትፎስ ምን እንደነበረ እንዲያስረዱ ሲሆን ሁለተኛው ምስክር ደግሞ ተከሳሹ በፌዴራል አንደኛ ደረጃ ፍርድ ቤት ይቀርብ በነበረበት ወቅት ለፍርድ ቤቱ ያመለከተውንና በዚያ የታዘቡትን እንዲያስረዱ ነበረ። አቃቢ ሕግ የመጀመሪያው ምስክር የሚያስረዳው ጭብጥ ተከሳሽ ይከላከል ከተባለው ጭብጥ ውጭ ስለሆነ መሰማት አይገባውም ሲል ተቃውሟል። የተከሳሽ ጠበቆች በበኩላቸው የቡድኑ ዓላማ ተከሳሽ ከጻፈው ጋር ተያያዥነት ስላለው ጭብጡን ያስረዳል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ሕግን ክርክር ውድቅ አድርጎ የሁለቱንም ምስክሮች ቃል ሰምቷል። በመጨረሻም ሁለቱም ወገኖች በሰነድ ማስረጃዎች ላይ አስተያየት ካላቸውና የክርክር ማቆሚያ ሀሳባቸውን በጽሑፍ አድርገው በሬጅስትራር ጽሕፈት ቤት በኩል ውሳኔው ከሚሰማበት ዕለት አስር ቀናት በፊት እንዲያቀርቡ ትእዛዝ ሰጥቷል። ውሳኔውን ለማሰማት ለሰኔ 22 ቀን 2008 ዓ.ም ቀጠሮ ይዟል። አቃቤ ሕግ በዚህ የክስ መዝገብ በአሸባሪነት ክስ ከመሠረተባቸው አስር ሰዎች መካከል መሐሌት ፋንታሁን ዘላለም ክብረት፣ አስማማው ኃይሌ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በመንግሥት ክሳቸው ተቋርጦ ከእስር መፈታታቸው ይታወሳል። ናትና ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና ሶላና ሽመለስን በሌለችበት ይኸው ፍርድ ቤት አቃፊ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብተቸኋል። በፈቃዱ ኃይሉ እንዲከላከል የተወሰነበት ብቸኛው የኢንተርኔት አምደኛ መሆኑ ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከአማርኛ አገልግሎት የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን ይቀጥላል። ዘገባዎችና መደበኛ ፕሮግራሞችም አሉን። አብራችሁ እንድታመሹ እንጋብዛለን። አሁን ከእናንተው ወዳገኘነው አስተያየት እንለፍ። ሀሎ ቪዎች እንደምን አላችሁ? እንኳን ለፋቲካው ባላደረሳችሁ ለክርስቲያን ሃይማኖት ተከታዮች ደወቅኩበት ምክንያት ስለ ውሃቢ ትንሽቲ ማብራሪያ የሚችለውን ያህል ሊወስጥ ይሞክራለሁ። ውሃቢ እስላም ነው። ውሃቢዎች የሚሉት ትርፍ ነገር አንስራ ነው። ዋናው ነገር እንደ ለምሳሌ ቀብር ማልቀስ፣ ለቅሶ መቀመጥ፣ መውሉድ ብሎ መዘከር፣ መጨፈር أقول له بس عليه بسودي عربية نبينا مو محمد صلى الله عليه وسلم مولود أي زكاة لمن عنده تاسبة نجي أي زكاة إن البالين نجروتشن وهن قبة من الشيخ حسين من عمن النمن نم وأنا ولا جر صونا إني مدفون جر على يوم ولا تني على جر شياوتشم منهم كسنيوش تلاقي نجر إلا أشوا لكن يا محمد صلى الله عليه وسلم يلي جليج ሐሰንን፣ ሁሴንን በተለይ ደግሞ የመሀመድን አጎቱ ልጅ አሊን በደንብ ያከብራሉ። ነቢ ቀጥሎ ያምኑበታል፣ ይዘክራሉ። በአመት በአመት በሁሴን በተገደለ ጊዜ ለቅሶ ያደርጋሉ፣ ሺያዎች ያለቅሳሉ፣ እንትን ያደርጋሉ እንጂ እስልምናው አንድ ነው። ሁሉም በአንድ መስጊድ ይሰገዳ፣ አንድ ነው። ጾሙም ረመዳንም አንድ ነው። ሰላትም አምስት ጊዜ ነው። ዘካም ያው እጽዋቱ እኩል ነው። የሚከፈለው ምንም ልዩነት የለውም ለማለት ያህል ነው። አድማጮች፣ እንደገና ወደ መጽሔት ትንታኔው ክፍለ ጊዜ እንመለሳለን። የኬንያ መንግሥት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናግረዋል። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ትላንት ሰኞ ባወጣው መግለጫ የኬንያ መንግስት ውሳኔውን እንዲያጤን ጠይቋል። የኬንያ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫ የለም። ሙሉ ዘገባውን ገልሞ ዳዊት ከናይሮቢ አድርሶናል። ከባለፈው ሳምንት መጨረሻ አንስቶ በካኩማ ና ደዳብ የሚገኙ የኬንያ የስደተኞች ጉዳይ ቢሮዎች ዝግ መሆናቸውን በሁለቱ ጣቢያዎች የሚኖሩ ስደተኞች ለአሜሪካ ድምፅ ተናግረዋል። እንደ ስደተኞቹ የጣቢያው አስተዳደር የስደተኞችን የምዝገባና የሰፈራ መርሃ ግብር የሚያስፈጽመውን ቢሮ በመዝጋቱ በተለይ አዲስ ተመዝጋቢ ስደተኞች በመቸገር ላይ መሆናቸውን ይናገራሉ። በቱርካና ግዛት በሚገኘው የካኩማ የስደተኞች ሰፈር የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ የኦሮምኛ ቋንቋ አስተርጓሚ የሆነው ስን እንደሚለው በባለፈው ሳምንት መጨረሻ ናይሮቢ ከሚገኘው ዋና መስሪያ ቤት ወደ ቅርንጫፍ ቢሮው ስራ እንድናቆም ትእዛዝ በመተላለፉ ቅርንጫፍ ቢሮው ዝግ መሆኑን ይናገራል።

ተጨማሪ የጣቢያ አስተዳደር ስራ የሰላምና ማረጋጋት ስራንም በስደተኞች ሰፈር ውስጥ የማስፈጸም ኃላፊነት ያለው የመንግስት አካል ነው። በሁለቱ ትላልቅ ጣቢያዎች ውስጥ የሚኖሩ ስደተኞች ወደ ተለያዩት የኬንያ ግዛቶች ለመንቀሳቀስ ፍቃድ የሚሰጣቸውም ይህ የኬንያ የስደተኞች ጉዳይ ቢሮ ሲሆን፣ በተለይ ለትምህርትና ለሕክምና ወደ ናይሮቢ እንዲሁም ወደ ሌሎች የኬንያ ከተሞች የሚጓዙ ሰዎች በዚህ የተነሳ እየተቸገሩ እንዳሉ ይናገራሉ። መንግስቱ ጭምደሳ በደዳቢ ስደተኞች ሰፈር የሚኖር ኢትዮጵያዊ ስ ስደተኛ ነው። እኔ ራሴ አሁን ተማሪ ነኝ። ወደ ናይሮቢ እጄ መማር ነው የሚፈልገው። ኬንያታ ዩኒቨርሲቲ ነው የሚማረው። ያው ሙቭመንት ፓስ ከዲሬ ስለማገኝ ባለፈው አርብ እኔ ራሴ እጄ ነበር። እዛ ብዙ ጊዜ ቆየን። መጨረሻ ላይ ስንጠይቃቸው ዲሬ ኦፊሻሌል መንግስት ኦፊሳቸውን ዘግተዋል ከናይሮቢ ጀምሮ እስከዚህ። ስለዚህ እኛ ወረቀት ለእናንተ መስጠት አንችልም አሉን። ተመለስ ማለት እንግዲህ ነው። ነጋጉን ላይ ነኝ ማለት ነው። ትምህርት መከታተል አልቻልኩም። ኦልሬዲ ትምህርት ተከፍቷል። ስለዚህ ያለ ወረቀቱ ከዚህ ወደ ናይሮቢ ይቅርና ከዳዳብ ራሱ ወጣ ብለ መንቀሳቀስ አትችልም ማለት ነው። የኬንያ መንግስት ውሳኔን በማስመልከት ዋና መቀመጫውን በስዊዘርላንድ ጄኔቭ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤንኤችሲአር ትላንት መግለጫ ያወጣ ሲሆን በመግለጫውም የኬንያ መንግስት ውሳኔውን እንደገና እንዲያጤነው ተማጽነዋል። የድርጅቱ ቃል አቀባይ የሆኑት ኤድሪያን ኤድዋርድስ ኬንያ ለሩብ መቶ ዓመት ለብዙ ተገንፈላጊዎች ከለላ በመሆን በተለይ በአፍሪካ ቀንድ ጉልህ ሚና ተጫውታለች በማለት ተናግሯል። ሚስተር ኤድዋርድስ አክለውም ለጉዳዩ ልባት ለመስጠትም ድርጅታቸው ከኬንያ መንግስት ጋር እንደሚሰራ አሳውቀዋል። በሁለቱ ጣቢያዎች የሚኖሩት ስደተኞች ውሳኔውን በማስመልከት ህይወታቸው ስጋት ላይ መሆኑን ሲናገሩ በተለይ ከትውልድ አገራቸው እስራትንና ጦርነትን በመሸሽ በስደተኞች ጣቢያ ተጠልሎ ላሉት ይህ አስደንጋጭ سنينه ولا የኬንያ መንግስት በበኩሉ በሀገሪቱ ላይ የተፈጸሙት የሽብር ተግባራት የተጠነሰሱት በስደተኞች ሰፈር ነው በማለት የብሔራዊ ደህንነት ፈተና እንዳለበት ያስረዳል። የኬንያ ሀገር ውስጥ ጉዳዮች ሚኒስቴር ካራንጃ ኪቢቾ ከሶስት ዓመታት በፊት በዌስትጌት የገበያ ማዕከል የደረሰው የሽብር ጥቃት በደዳቢ ስደተኞች ሰፈር እየተወጠነ መሆኑ የመረጃና የደህንነት ቢሮችን በቂ መረጃ አለው። ስለዚህ ምንም እንኳን ጣቢያውን መዝጋት የብዙ ሰዎችን ህይወት ቢጎዳም፣ በቅድሚያ ለሀገራችን ዜጎች ተጠያቂ ማሳቅነት ስላለብን ከዚህ ውሳኔ ደርሰናል በማለት ዘኢንዲፔንደንት ለተባለ ጋዜጣ ተናግሯል። ኬንያ ከሺህ በላይ ስደተኞችን በማስተናገድ በአፍሪካ ሁለተኛ ሀገር ናት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ እናመሰግናለን። ገልሞ በሌላ በኩል የተባበሩት መንግስታት ድርጅት አሃዞች እንደሚያመለክቱት በኬንያ ከ400 በላይ የሶማሊያ ስደተኞች ሲገኙ ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ 3 ከመቶ የሚሆኑት ደግሞ ኢትዮጵያውያን ናቸው። በኬንያ የቀድሞው የሶማሊያ አምባሳደር መሐመድ አሊ ሯን ሄኖክ ሰማግዜራ አነጋግሯቸዋል። ሶማሊያ ላለፉት ሁለት አስርተ ዓመታት በጦርነት ስትታመስና ዜጎቿ ሲሰደዱ ቆይቷል። በእርስ በርስ ጦርነቱ ሳቢያ ያለ ነፍሳቸው በመስጋት ቤተሰቦቻቸውን ይዘው ወደ ጎረቤት ኬንያና ኢትዮጵያ እንደዚሁም ወደ ሌሎች አገሮች ከተሰደዱት በተጨማሪም ከአምስት ዓመታት በፊት የተከሰተውን ድርቅና ረሃብ ሽሽት ወደ ኬንያ የገቡት ሶማሊያውያን ቁጥር እጅግ ብዙ ነው። በወቅቱ ኬንያ ከ6 መቶ ሺ በላይ ሶማሊያውያን ስደተኞችን አስጠልላ ነበር። በዚህ ወቅት ነበር ሶማሊያዊ ዲፕሎማት መሐመድ አሊ ኑር በኬንያ የሶማሊያ አምባሳደር የነበሩት። እኛ ሶማሊያውያን ከአራት መቶ ሺህ በላይ ለሚሆኑ ሶማሊያውያን ስደተኞች በካኩማ መጠለያ በመስጠቱ የኬንያን መንግሥት ከልብ እናመሰግናለን። የኬንያ መንግሥት በወቅቱ ለሶማሊያውያን የሰጠውን ጥገኝነትና ዋስትና የተባበሩት መንግሥታት ድርጅት ዩኤንኤችሲአርን ጨምሮ ሌሎች ዓለም አቀፍ ድርጅቶችና አህጉራዊ ኅብረቶች ያወደሱትና አብረው የሰሩበት ጉዳይ ነበር። የኬንያ መንግሥት በተደጋጋሚ በመላ ሀገሪቱ እየደረሱ ያሉ የሽብር ጥቃቶች የስደተኞች ጣቢያዎችን አማክለው ወደ ሌሎች የሀገሪቱ ክፍሎች እየተስፋፉ ያሉ ሴራዎች እንደሆኑ በመጥቀስ የስደተኞች ጣቢያዎቹ የሽብርተኞች መናኸሪያ ሆኑብን በማለት ስደተኞች በፈቃድ እንዲመለሱ ሲያሳስብ ቆይቷል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር ስደተኞችን በፈቃዳቸው ካልሆነ በስተቀር ሸሽተው ወደ መጡባቸው አካባቢዎች መመለስ የዓለም አቀፍ ድንጋጌዎችን ይጻረራል ይላሉ። un rጂ w nrg ረ ይ ም ም ና ርስ በእኛ በሶማሊያውያን ና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግሥታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለፍላጎቱ ወደመጣበት ወደ ላለመመለስ ነው። ኬንያም የገባችውን ቃል ትጠብቃለች የሚል እምነት አለኝ። በኬንያ የሶማሊያ አምባሳደር ሆኜ ባገለገልኩበት ወቅት የስደተኞች መጠለያዎችን በተደጋጋሚ ጎብኝቻለሁ። መጠለያ ውስጥ የሚገኙት ሶማሊያውያን ስደተኞች ለጊዜው ነው እንጂ የዘላለም ኑሯቸው መጠለያ እንዲሆን አይፈልጉም። ብዙዎቹ ወደ ሀገራቸው መመለስ ይፈልጋሉ። ለዚህም ወደ አስር ሺህ የሚጠጉ ሶማሊያውያን ወደ ሀገራቸው መመለሳቸውን እንደ ምሳሌ መጥቀስ እንችላለን። ሀገሩን የሚጠላ የለም። የሚሻለውም በሀገር መኖር ነው። በሰው ሀገር መኖር ምቾት የለውም። በኬንያ ቦታ ሆኜ ራሴን ሳየው ለብዙ ስደተኞች ጊዜያዊ መኖሪያ ሆና ትልቅ ሸክም ለዓመታት ስታስተናግድ ቆይታለች። አሁን ከግማሽ ሚሊየን በላይ የሚሆኑ ስደተኞች በኬንያ የስደተኞች ሰፈሮች ውስጥ ከ20 ዓመታት በላይ እየኖሩ ነው። አምባሳደር መሐመድ አሊ ኑር በቀጣይነት ያነሳሁላቸው ጥያቄ የኬንያ መንግሥት በተደጋጋሚ የሚደርሱባቸው የሽብር ጥቃቶች በስደተኞች ሰፈር በኩል የተሻገሩ ናቸው የሚሉ ስጋቶች ናቸው። እንዲህ ይመልሳሉ። ሀገሪቱን ከሚያናውጡት አሸባሪዎች ጋር መጠለያ ውስጥ የሚኖሩት ስደተኞች በፍጹም መተባበር የለባቸውም። በመጠለያ የሚገኙትን ስደተኞች ከእነዚህ ሽብርተኞች ጋር አብሮ መፈረጅም ትክክል አይመስለኝም። እነዚህ አሸባሪዎች የሁላችንም ጠላቶች ናቸው። እነሱን ለመፋለም በጋራ እንሰራለን። በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ የሚያሳስቧቸው ጉዳዮች አሉ። መሬታቸውና ቤታቸውን ጥለው ከወጡ በተለይ ከአስርት እስከ ሃያ ዓመታት የሆኗቸው ንብረት አልባ መሆናቸው ነው። አምባሳደሩ የሶማሊያ መንግስት በአሁኑ ወቅት የያዘውን ጥረት አስረድተዋል። እውነት ነው፣ ከ ሀያ ዓመታት በፊት ወደ ሌላ ሀገር የተሰደዱት ሶማሊያውያን ሶማሊያ ውስጥ የነበራቸው መሬትና ቤታቸው ላይጠብቃቸው ወይም ተወስዶ ሊሆን ይችላል። ነገር ግን የሶማሊያ መንግሥት ንብረታቸውን ሊተካላቸው ዝግጁ ነው። የጸጥታና የደህንነት ባለሙያዎች ለረጅም ጊዜ ከሶማሊያ ወጥተው የቆዩ ስደተኞች ወደ ቀያቸው ሲመለሱ የመሬት የውሃና የግጦሽ አጠቃቀምና ይዞታ ግጭቶችን ሊያጭሩና የሀገሪቱን ፀጥታ ሊያደፈርሱ ይችላሉ በሚል ያላቸውን ስጋት ይገልጻሉ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገር። ትናንት ሰኞ ተመርቆ የተከፈተው የአሜሪካ የባህል ማዕከል ከአርባ ዓመታት በፊት የተዘጋውን መሰል ተቋም ስራ እንደሚቀጥል በአዲስ አበባ የሚገኘው ኤምበሲ አስታውቋል። በቴክኖሎጂ ታግዞ የተደራጀው ማዕከል ለወጣቶችና ለሌሎችም የሕብረተሰብ ክፍሎች ክፍት መሆኑም ተገልጿል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የአሜሪካ የባህል ማዕከል ዳግም በአዲስ አበባ በደማቅ ስነ ስርዓት። ፒያሳ አካባቢ የነበረው ማዕከል የዛሬ አርባ ዓመት ሲዘጋ መቼ እንደገና እንደሚከፈት ግልጽ አልነበረም። እነሆ ቦታ ቀይሮ ቴክኖሎጂ ጨምሮ ዳግም መከፈቱ እውን ሆኗል። ብሔራዊ ባንክ አቅራቢያ በሚገኘው ብሔራዊ ቤተመዛግብትና ቤተ መጻሕፍት ህንፃ ውስጥ ትናንት የተከፈተው ማዕከል የቀደመውን ማዕከል ሥራ እንደሚቀጥል ተጠቁሟል። በአዲስ አበባው የአሜሪካ ኤምባሲ የህዝብ ግንኙነት ክፍል ኃላፊ የሆኑት ዴቪድ ኬኔዲ ይህንኑ ነው ለቪኦኤ ያብራሩት። ይህ ከ40 ዓመታት በፊት ከቀደማው ኃይለሥላሴ መንግሥት መውደቅ በኋላ በተዘጋው የአሜሪካ የባህል ማዕከል መንፈስ የተሠራ ነው። በተለይም ቦታው የተለየ ነው፣ መንፈሱ ግን ተመሳሳይ ነው። ስለዚህ ይህ ወጣቶችን ለማሳተፍ ያለን ቁርጠኝነት ቅጥያ መሆኑ ነው። መሆን የሚችሉትን የተሻለ ነገር እንዲሆኑ፣ አዳዲስ ሐሳቦችን እንዲያፈልቁ የመርዳት የአሜሪካ ማዕከላት ያን ያደረጉት ይህንን ነበር። አሁንም የሚያደርጉት ይህንኑ ነው። በአዲስ አበባ የተለያዩ የአውሮፓ አገሮች የባህል ማዕከላት ይገኛሉ። የአሜሪካው ከእነዚህ ጋር ተመሳሳይ እንደሆነ የጠየኳቸው ኃላፊው በሁለት ከፍለው መልሰዋል። እኛ ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር በጋራ እንሰራለን። የእኛ የራሳችን ቦታ አይደለም። ያ ምንም ችግር የለውም። በባህል ሚኒስቴር ስር ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር ነው በጋራ የምንሰራው። ነገር ግን ለወጣቶች ክፍት ነው። በርካታ ፕሮግራሞችም ይኖሩታል፣ ትምህርታዊ፣ የእንግሊዝኛ ቋንቋ፣ የአየር ንብረት ትምህርት በመሳሰሉት ላይም እንደዚሁ። ስለዚህ ባህላዊም ትምህርታዊም ፕሮግራም ነው ማለት ነው። እናም በአንዳንድ ሁኔታዎች ተመሳሳይነት አለው። ከኢትዮጵያ መንግሥትና ከብሔራዊ ቤተ መጻሕፍት እንዲሁም ብሔራዊ ቤተ መዛግብት ጋር በቅርበት የሚካሄድ ነው። ትናንት ማዕከሉን መርቀው የከፈቱት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ እና የባህልና ቱሪዝም ሚኒስትር ኢንጂነር አይሻ መሐመድ ናቸው። የማዕከሉ መቋቋም ከፍተኛ ግምት የሚሰጠው መሆኑን አምባሳደር ሀስላክ ተናግረዋል። ከብሔራዊ ቤተ መጻፍትና ከቤተ መዛገብት መስሪያ ቤት ጋር በመሆን ዘርፈ ብዙ ጠቀሜታ ያለው በከፍተኛ ቴክኖሎጂ የተዋቀረ የመማሪያና የፈጠራ ማዕከል ነው። በአፍሪቃ ከሚገኙ አስር ማዕከላት አንዱ ነው። ወደ ማዕከሉ የሚመጡ ሁሉ የተለያዩ አገልግሎቶችን እንደሚያገኙ የጠቀሱት አምባሳደሯ የተወሰኑትን አስታውሰዋል። በተጨማሪም አይፓድ በመጠቀም የሚሰጡ የእንግሊዝኛ ቋንቋ ትምህርቶች ከ190 ሺህ በላይ የኤሌክትሮኒክስ መጽሕፍት፣ 15 ሚሊዮን የድረ ምረቃ ተማሪዎች የምርምር ጽሑፎች፣ የኢንተርኔት ኮርሶችና ትምህርት በአሜሪካ እንደምን መከታተል እንደሚቻል የሚያስረዱ ገለጻዎች ከብዙዎቹ ጥቂቶቹ ናቸው። ማዕከሉ ወጣቶችን ሊስብና ሊማርክ በሚችል መንገድ መሰራቱን እና መደራጀቱን ሌሎችም ሊከተሉት እንደሚገባ ታዋቂው የሥነ ጥበብ ባለሙያና መምህር በቀለ መኮንን ይናገራል። በአንድ በኩል እንዳልኩት የተለያዩ ቴክኖሎጂን ሲያስቀምጡ ባህላዊ ነገሮች አብረዋሉ። የካልቸር ሁለቱ ተነጣጥሎ አይሄድም። አንዱ ያስተሳሰብን፣ አንዱ የፕራክቲካል የእጅን ነገር ስለሚወስን ሁለተኛ ደግሞ የሚማርክ እንደሱም ሆኖ የሚማርክ ስፍራ ማድረግ ለምድር ዳንስ ቤት ብቻ የሚማርከው ኛ ቡና ቤት ብቻ የሚማረ እነዚህ ቁም ነገራን ቦታዎች እንዲማርኩ ሆኖ ይሰሯቸዋል። በዚህ ነው ምንበላለጠውኛ እና ይህን መማር አለብን ያልኩት እሱ ነው እና እንዲማርክ ብናደርግ ሰው ወደ መጽሐፍት ቤት እንዲማርክ ብናደርግ ሰው ወደ ቁም ነገር ቦታ ይሄዳል። ና ምስክር ነው ይሄ ለዚህ በደንብ ያ ማስተማሪያ ብርሃን አለው ብርሃን እንዲበዛ ግድግዳዎቹን አፍርስ ከመጀመሪያ ጀምሮ ነበርኩኝ ብዙ ግድግዳ አፍርሰው ትራንስፓረንት አደርጉ መስታወት አደረጉት ብዙ ቆሻሻ ጽዱ አደረጉት። ማዕከሉ የተሰየመው በጥቁር አሜሪካዊው አንጋፋ የበረራ ባለሙያ ና በኢትዮጵያ ዘመናዊ የበረራ ኢንዱስትሪ አባት ኮሎኔል ጆን ሮቢንሰን ነው። ኮሎኔል ጆን ሮቢንሰን ማን ናቸው? ወደፊት በሌላ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ቀጣዩ ዝግጅት ንግድና ማህበረሰብ። የኤሌክትሪክ ኃይል አቅርቦቶች በሌሉባቸው በገጠርና አንዳንድ ከተማ አካባቢዎች በፀሐይ ኃይል የሚሰሩ የኃይል አማራጮችን ለማቅረብ ከሚሰሩ ድርጅቶች መካከል አንዱን ለዛሬ የንግድና ምጣኔ ሀብት ዝግጅት ይዘናል። አዘጋጁ ሄኖክ ስማግዜር አንድ በዩናይትድ ስቴትስ መሰረቱን አድርጎ በኢትዮጵያ ከብክለት ነጻ የሆነ ድርጅትን መስራች አነጋግሯል። እሺ፣ ስሜ እስቅያስ ዱፌራ ይባላለሁ። የካምፓኒያችን ስም ዱፍሳር ኤነርጂ ኤል ኤል ሲ ይባላል። አሜሪካ ውስጥ የተቋቋመ ካምፓኒ ነው። ኢትዮጵያም ብራንች አለን። ዱፍሳር ኤነርጂ ፒኤልሲ ይባላል እና እዛ ያለው ካምፓኒ ደግሞ እዚህ የተሰራውን ፕሮዳክት ዲስትሪቢዩት የሚያደርግ እና ትሬኒንግ የሚሰጥ ኢንስቶል የሚያደርግ ካምፕኒ ነው ያለው ኢትዮጵያ ማለት። እስኪያስ እንግዲህ ዛሬ የደወልልህ የደወልንልህ አንድ ትልቅ ስራ የጀመራችሁት አለ ከ20 ሺ በላይ ለሚሆኑ ገበሬዎች፣ ኦሮሚያ ክልል ውስጥ ላሉ ገበሬዎች ይሄ ከመንግስቱ ወይም ደግሞ ከኤሌክትሪክ ኃይል ተሸካሚ መስመር ውጪ የኃይል አቅርቦት ለማድረስ የጀመራችሁት ስራ አለ። እስኪ ስለሱ ዘርዝረህ ንገረን። ያው እንደምናውቀው አፍሪካ ውስጥ የፓወር ችግር እንዳለ እናውቃለን። ከሰሀራ በረሃ በታች ያሉት አገሮች የኤሌክትሪሲቲ ችግር አለባቸው እና ይሄ ደግሞ ችግር በጣም የተባባሰ ያለው ወደ ገጠር አካባቢ ነው። ገበሬው በየቦታው አንድ ቦታ ሆኖ ስለማይኖር ትራንስሚሽን ለመዘርጋት ወደ ገጠር አካባቢ በጣም ኤክስፔንሲቭ ስለሆነ እሱን ኒድ እንዴት ነው ሶልቭ የምናደርገው በሚለው የተነሳ ነው። እኔ የአያቴን ቪዚት ለማድረግ በ2 በቱታውዘን ኢለን በኤሮፒን አቆጣጠር ሄጄ ነበር አንድ አራት አምስት ዓመት በፊት ከእሱ የተነሳ ነው። እና ያው እዛ ምንም መብራት አልነበረም። እና ከዛ በመነሳት እኔ ያው ያጠናሁት ኤሌክትሪካል ኢንጂኒር። ከዛ በኋላ ከአንድ ጓደኛ ጋር ሆነን ፕሮቶታይፕ ዴቨሎፕ አድርገን ቱታውዘን ተርቲን ላይ ከዛ በኋላ ወደ ሀረር ይዘ ነው ሄድን ለሰዎች ለማሳየት እና በጣም ሰዎች እንደፈለጉትና እንደሚያስፈልጋቸውም ተረዳን። ከዛ በኋላ አሁን ያው ደንብ ፕሮዳክሽን ጀምረን ወደ ሀገር ውስጥ አስገብተን በተለያዩ ቦታዎች ላይ እያጠና ነውና እያየ ነው ነው አሁን ጥናት ላይ ነው ያላችሁት። ግን የሚሳካ ከሆነ በርካቶችን ወደ ሀያ ሺህ የሚጠጉ ገበሬዎችን ህይወት ሊለውጥ ይችላል የሚል ነው ተስፋችሁ። አ ልክ ነው። ከኦሮሚያ ኮፊ ኮኦፕሬቲቭ ጋር ኤምኦዩ ወደ ሀያ ሺህ የስምምነት ሰነድ ታጥናቸዋለ። አማራ ክልልም ሳምፕሎች ገብተዋል። ወደ ሀያ ዩኒቶች አንድ የገበሬ ማህበር ገዝተዋል። እንዲሁ እንደገና ለማጥናት ማለት ለማጥናት ማርኬቱን ለማየት፣ ዲማንዱን ለማየት እዛም አስገብተናል። ወላይታ ላይም ፕሮዳክቱ ገብቷል። እንግዲህ ከምትሰሯቸው በፀሐይ ኃይል ኤሌክትሪክ ከሚያመነጩ ተንቀሳቃሽና ቋሚ የሆነ ኢሃብ የሚባል አለ። የትኛውን ነው ኢትዮጵያ ውስጥ እያስገባችሁ ያላችሁት? ኢትዮጵያ ውስጥ ያለው ቋሚው ነው። አሁን ያለው ኢትዮጵያ ውስጥ ይሄ ኤሌክትሪሲቲ ሌላቸው ሰዎች ቀጥታ ፓወር የሚሰጥ ሶስት ክፍል ያለውን ቤት መብራት የሚሰጥ ነው። ስለዚህ ለሶስት ክፍል መብራት ይሰጣል። አለ። ከሶስት ክፍል የአርባ ሻማ ያህል መብራት ይሰጣል እና እነዛ መብራቶች ደግሞ እስከ ስድስት ሰዓት ከስድስት ሰዓት በላይ ይቆያሉ ማለት ነው። አንድ የቻርጅ ከተደረገ በኋላ ከስድስት ሰዓት በላይ ይቆያሉ። ከስልሳ በላይ ገብቷል አሁን ኢትዮጵያ ውስጥ ለሳምፕል ነው ያስገባ ነው። ለመሸጥ ብዙም ሳይሆን አንዳንድ ቦታ ገበያ ላይ አንዳንዱ ተሽጧል። ሞስት ሁሉ ሞስት ሳምፕል ማለት ያው ማርኬቱን ለማይ ናሙና ናቸው። የአንዱ ዋጋ ስንት ነው? አሁን የአንዱ ዋጋ በኢትዮጵያ ብር ወደ ስምንት ሺ ዘጠኝ መቶ አካባቢ ነው እና ምን እያደረግን ያለ ነው ያው ፕሮዳክቱ በጣም ፓተንት የተደረገ ፕሮዳክት ነው። ኢትዮጵያ ውስጥም ፓተንት አስገብተናል። እዚህም ጀምረናል ፓተንት ለማስገባት አሜሪካ ውስጥ ከአስር አመት በላይ የሚቆይ ኤነርጂ ስቶሬጅ ሲስተም ወይም ባትሪ ያለው በዛ ላይ ደግሞ መብራቶቹ እና ሶላር ፓናሉ ከሀያ አምስት አመት በላይ የሚቆዩ ናቸው እና የእኛ ቢዝነስ ሞዴል ለየት ያለ ነው። ምንድን ነው የምናስበው? ይሄ ነገር ለሰዎች ቀርቦ ፋይናንስ የሚደረግበት ሁኔታ ማለት በየጊዜው የሚከፍሉበት ሁኔታ እንዲፈጠር ነው የምንፈልገው። ና ስመለከተው እሱ ወሳኝ ነገር ይመስለኛል። ምክንያቱም ዋጋውን ስትመለከት ስምንት ሺ ዘጠኝ መቶ ብር ሶስት ክፍል መብራት ለማብራት በኢትዮጵያ ላ ለማንም ለገበሬ ቀርቶ ለመንግስት ሰራተኛ የሚከብድ ነው። በ20 ስታባዛ ወደ ስምንት ሚሊዮን ዶላር አንድ መቶ ሰባ ስድስት ሚሊዮን ብር ነው የሚያስፈልገው ይህንን ለመስራት እና ያው የቴክኖሎጂ ነገር ሲጀመር ዋጋው ይጨምራል። ቀስ እያለ ግን በጥናት እንዲቀንስ ይደረጋል። በእሱ ረገድ ገበያ ውስጥ ሰው አቅሙ ፈቅዶ እንዲገዛ ምን እየሰራችሁ ነው? አዎ ሰው አቅሙ ፈቅዶ እንዲገዛ እየሞከርን ነው። ግን ያየ ነው አቅም ያላቸው ሰዎች አክቹዋሊ ብዙ አይተናል። እንግዲህ እኛ ምንም ብዙም ፕሮሞሽንም አላረግንም። በሰው በሰው ብቻ ሰዎች ያው ገዝተዋል ግማሹን ከኦርጋናይዜሽኖች ከፓርትነር ማድረግ በተለይ የገበሬ ማህበሮች እንደዚህ ኦረዲ እንትን አላቸው፣ ኢንፍራስትራክቸሩ አላቸው፣ ፋይናንስ ያደርጋሉ። ፋይናንስ የሚያደርጓቸው ነገሮች አሉ፣ ማዳበሪያ፣ ዘሮች ለገበሬዎች ኦረዲ ስለሚያደርጉ ልክ እንደዛው ይሄንን ፖላ ከኛ ገዝተው ለገበሬዎቹ ፋይናንስ አድርገው ከዛ በየጊዜው የሚከፉበትን ሁኔታ ለመፍጠር እየሞከረ ነው እንግዲህ ሙከራ ላይነን ብለህኛል። ቀጣዩ ጉዞ የሚሆነው እንግዲህ ለማህበረሰቡ በስፋት እንዲደርስ ማስፋፋት ወይም ስኬል ማድረግ ነው። እሱስ ላይ ያሏችሁ ፈተናዎች ምንድን ናቸው? እንዴት ትወጣላችሁ? ያው ኮሚትድ የሆኑ ፓርትነሮች ማግኘቱ ነው። ው ሸሪኮች ማግኘት ሄደን ማሰልጠን አለብን እና እሱ እሱ ሁሉ ደግሞ የሰው ኃይል ይጠይቃል። ትሬን የሚያደርገውን ትሬን ማድረግ አለብን መስራት ይጠይቃል። ከዛ በኋላ ደግሞ ካፒታል ያስፈልጋቸዋል። እነሱም እንዴት ነው ይሄን የምናገኘው የሚለውን አሁን ብዙ ኦርጋናይዜሽኖች አሉ። ከዩኤን ጋር እየሰራን ነው። አሁን ጋና ላይ ለምሳሌ ያህል ዩኤን ያው ብዙ ገንዘብ ለሪኒውብል ኤነርጂ ብሎ ሬዝ ያደረገው ገንዘብ አለ እና እሱ ደግሞ ሎን ነው እና አሁን እነዚህ ጠንካራ ማይክሮ ፋይናንስ የሚያደርጉ ኢንስቲትዩሽኖች ካሉ እና ይህን ነገር ፕሩቭ አውት ካድረግ ነው በኋላ በዛ በኩል ካፒታሉን ማግኘት ይቻላል። በወርልድ ባንክም አንዳንድ ፕሮጀክቶች ኢኒሽቲቮች አሉት እሱንም እያየን ነው። በዴቨሎፕመንት ባንክ በኩል ያው ብዙ ነገሮችን እያየን ነው እና ቻሌንጆች አሉ፣ ግን መወጣት የሚቻሉ ናቸው። ያው ዋናው የሚጠይቀው የሰው ሀይል እና ኮሚትመንት ነው። ወደሚቀጥለው የማክሰኞ መደበኛ ዝግጅት እናልፋለን። እሱም ሀኪሞን ይጠይቁ ይሆናል የተጋነነና ተጨባጭ ያልሆነ እረ እየተከታተሉኝ ነው የሚል ስጋት አንዳንዴ በዘመናዊ ቴክኖሎጂም ለዚህ ዓላማ ሊከታተሉኝ እየተጠቀሙበት ነው የሚሉትን ጨምሮ የተዛባ አስተሳሰብ በሚንጸባረቅበት የአእምሮ ህመም ዙሪያ ትኩረት ያደረገ ተከታታይ ቅንብር ነው። ሐኪሙን ይጠይቁ ዛሬ ይዞ የቀረበው አዘጋጅና አቅራቢው አሉላ ከበደ ነው። ሞያዊ ትንታኔውን የሚሰጡን ደግሞ የአእምሮ ጤና አማካሪ ሐኪሙ ዶክተር መስፍን አርአያ ናቸው። የተለያዩ ዝርያዎች ባሉትና በሕክምናው የእንግሊዝኛ አጠራር ዲሊዥን በሚል መጠሪያ በሚታወቀው በዚህ የህመም አይነት ዙሪያ የተጀመረውን የሐኪሞን ይጠይቁ ቅንብር እናዳምጥ። ዶክተር መስፍን አርያያ ለተከታታይ ምልልሳችን መልሰው በመገኘቶ ለጊዜው አመሰግናለሁ። እኔም አመሰግናለሁ አሉላ። ዶክተር መስፍን ይከታተሉኛል የሚለውን የዚህን የአስተሳሰብ መዛባትን የሚከተል የአእምሮ ሁከት አይነቶች ከፊሉን ቀደም ባለው ፕሮግራማችን አስረድተውን ቀሪውን ለዛሬ ያሳድረን ነበር። በአድማጮች የቀረቡትን ጨምሮ ከህመሙ ጋር የተያያዙ ሌሎች ጭብጦችም እያነሳሳን ጊዜያችን እንደፈቀደለን እንመረምራለን። እስኪ ከቀሩት የዚህ ህመም አይነቶች ዋና ዋና የሚሏቸውን የተወሰኑትን መልከት እናደርግ። እሺ አሉላ፣ ባለፈው ምን ምን አይነት የአስተሳሰብ መዛባቶች ይኖራሉ ስንል ዋና ዋናዎቹን አንድ ሶስቱን መካክቼልህ ነበር እና በተለይ የራስን ከፍ የማድረግ ወይም ደግሞ በከፍተኛ ሁኔታ ይከታተሉኛል የሚለው ስሜት እና በተለይ ደግሞ ተፈቅር ያለሁ የሚል ነገር አንዱን ትልቅ ሰው ወይም አንዷን ታላቅ ሴት አንስቶ እች ሴትዮ እኔን አፍቅራኛለች ወይም እቺ ወጣት እኔን አፍቅራኛለች የሚል የአስተሳሰብ መዛባት መከሰቱን። ከዚህ ጋር ግን አብሮ ሊታይ የሚችለው ነገር ምንድን ነው? ይሄ እጅግ ከመጠን በላይ የሆነው ቅናት የምንለው ነገር። ይሄም ራሱ በጣም አስቸጋሪ ሆነው በየጊዜው የሚያጋጥም ነው። በተለይ ባለትዳሮች ላይ ነው የሚያጋጥመውና ባለቤቴ በእኔ ላይ ትሄዳለች ወይም ባለቤቴ ይሄዳል የሚለው ምንም እንኳን የሚፈልጉት በየሰዓቱና እንደ ከዛም ባነሰ ጊዜ ማረጋገጫ የመፈተሽ ቢሆንም እንደዚያም ሆኖ እጅግ የተዛባ የሆነ ይሄ ጄለስ ታይፕ የሚሉት የአስተሳሰብ መዛባት ያጋጥማል። በሙያችን ውስጥ ከሚያጋጥሙን አንዱ። ሌላው በተለይ በሰውነታችን ውስጥ ለምሳሌ ከፍተኛ የሆነ ሽታ ከማሕፀን መውጣት ወይም በአንጀት ውስጥ የሚሰሙ ነፍሳት እንደሚንቀሳቀሱ አይነት አድርጎ ማሰብ። ለምሳሌ በእኛ ሀገር ባህል እንኳን ስታየው አንዳንድ ሰዎች በጣም እርግጠኛ ሆነው አንጀቴ ውስጥ እባብ አለ፣ አይባብ እስከ አንገቴ ድረስ ይንቀሳቀሳል፣ እሰማዋለሁ። መሰማት ብቻ ነው የሚሆነው እና እንዲህ አይነት እጅግ በጣም የተለያዩ አይነቶች የአስተሳሰብ መዛባቶች ወይም ድሉዥንስ ትንሽ በማይባል መልኩ በየጊዜው እኛ ባለሙያዎቹ ጋር ያጋጥማሉ። ግን አጋጣሚ ሆኖ በአጠቃላይ ዲሉዥን ወይም እንደዚህ አይነት አስተሳሰብ መዛባት ያለባቸው ሰዎች ወደ ሕክምናው ራሳቸው ታመናል ብለው አይመጡም። የሚመጡበት ምክንያት ወይ ተገደው ከህግ ጋር ተጋጭተው፣ አለበለዚያም ደግሞ የአሰሪዎቻቸው ወይም የቅርብ የቤተሰብ አባላት ችግሩ በከፍተኛ ሁኔታ ሲጋንንባቸው ነው ወደ እኛ መምጣት እንዳለባቸው ሲገነዘቡ ነው ወደ ሕክምናው የሚያመጧቸው። አለበለዚያ ግን ብዙዎቹ ይህንንም ተቋቁመው እየሰሩም ይኖራሉ። ኑሯቸውን በተለይ ስሜቶቻቸውን በተወሰነ ደረጃ ገጥተው ለመኖር ይታገላሉ። አንዳንድ ጊዜ ግን ከአቅማቸው በላይ በሚሆንበት ጊዜ በራሳቸውም ሆነ በአካባቢው ላይ ችግር ሲፈጥሮ የሚታዩበት ወይም ደግሞ አደጋ ሲከሰት በዚያን ጊዜ ነው እንግዲህ ወደ ሕክምናው ወይም ወደ ህግ አስጠባቂው ዘርፍ የሚሄዱት። በአንዳንዶች ላይ ይህንኑ የተዛባ አስተሳሰብ ስሜታቸውን የሚያጠናክር ነገር አብሮ ሊያጋጥማቸው ይችላል። ለምሳሌ ባለቤቶቻቸው ከነሱ ተነጥለው ይሄዳሉ ብለው የሚያስቡ ሰዎች እንግዲህ ባህላዊ ሚስት ሊሆን ይችላል አብሮ በሚሄዱበት ጊዜ ሚስታቸውን የሚያይ ሰው ሁሉ የተመኛት አድርገው ሊቆጥሩ ይችላሉ እና በከፍተኛ ሁኔታ ያኛውን ሰው በሚከታተሉበት ጊዜ የዛን ሰው እይታ ለራሳቸው በሚመች ሁኔታ ሊተረጉሙት ይችላሉ። ዶክተር መስፍን ሳምንት ያነሳ ነውን አንድ ጥያቄ ላስታውስ። ለዚህ የአስተሳሰብ መዛባት ችግር የሚጋለጡ አንዳንድ ህሙማን አንዳንዴ ሌላ ከአእምሮ ህመም ምልክቶች የሚፈረጅ ሁኔታ ይሄንኑ የተጋነንና ያልተጨበጠ መሰረት የለሽ ስጋታቸውን የሚያረጋግጥላቸው ለእነሱ ብቻ የሚሰማ የሌለ ድምፅ በጆሮ ሹክ የሚልበት አጋጣሚ ተያይዘው የመከሰቱን እድል ጠቁመዋል። እስኪ ስለ ችግሩ ስለዚህ ለህመምተኛው ብቻ ስለሚሰማው ድምፅ ስለ ራሱ ምንነትና ቀደም ብለን በሰፊው ከተመለከትነው ድልዥን ጋር ስለሚኖረው ቁርኝት ባጭሩ ያስረዱን። እሺ፣ አዎ አንዳንዶች ላይ በእርግጥ ቀደም ብዬ ባለፈውም እንዳልኩት የድምፅ መስማት ሊከሰት ይችላል። ያንን የሚያጠናክር ለምሳሌ ከታተሉኛል የሚለው ሰው እሱን ሊያጠቁ የተዘጋጁት ኃይሎች ስለ እሱ ሲሾካሾኩ ወይም ስለ እሱ ሊነጋገሩ ሊሰማ ይችላል። ወይም ደግሞ ባል ሚስቱን ሌላ ወንድ ሲጠራት ለሌላው ሊሰማ በማይችልበት ሁኔታ እሱ ግን ሊሰማው ይችላል። እንዲህ እንዲህ አይነቶቹ ነገሮች በተለይ ድምፅ ከሳሰብ መዛባት ወይም ከዲሉዥን ጋራ በከፍተኛ ሁኔታ የሚገጣጠምበት ሁኔታ ይስተዋላል በህክምናችን ወይም በእኛ በእይታችን። ዶክተር መስፍን ይሄ ሦስተኛ ድምፅ የሚሰሙት አንዳንድ ጊዜ በተለይ በመነሻው ላይ እንዳቀረብ ነው በመገናኛ ብዙሀን በሚሰሟቸው በቴሌቪዥን፣ በሬዲዮ በሚሰሟቸውም ስለ እነሱ የሚሰሙት ስለ ሌላ ነገር እየተነገረ ባለ ለእነሱ ብቻ የሚሰማ ድምፅ ይኖራል። አዎ እንግዲህ ምንድን ነው በሌላ በመገናኛ ብዙሀን የሚሰሟቸው ድምጾች ለራሳቸው በሚመች መልኩ የመተርጎም ሁኔታ ይኖራል እዛ ላይ ለምሳሌ ስለ ኢራቅ ኢራን ቢሰሙ ወይም ስለ ሌላ ሀገር ቢሰሙ እዛ ላይ የሚሰማው መከታተልና መጉዳትን ቢሆን ያንን መከታተልና መጉዳትን ወደ ራሳቸው አምጥተው በራሳቸው ተርጉመው የራሳቸውን ቤተሰብ ወይም የቤተሰባቸውን አባል ወይም ራሳቸውንም ጭምር ሊጎዳ በሚችል መልኩ አድርገው ያንን ድምፅ ሊተረጉሙት ይችላሉ። እንግዲህ ይሄ በተለይ ስኪዞፍሬኒያ ከሚባለው ስር ሰደድ የአእምሮ ሕመም የሚለይበት አንዱ መንገድ ነው። በዚያኛው ብዙ ነገሮች ሊዛቡና ሊዘበራረቁ ይችላሉ። በዚህኛው ግን የሚከተለው የአስተሳሰብ መዛባት አንድን ነገር ሊሆን ይችላል። ይሄ ፊክስድ ደሉዥን የምንለው ነው። ይሄ ምን ማለት ነው? አንድ ሰው እንዲህ አይነት የስለላ ድርጅት ይከታተለኛል ካለ ሁልጊዜ ስለዚያ ስለላ ድርጅት ነው የሚያስበው። ቤቱንም በሚፈትሽበት ጊዜ ያ የስለላ ድርጅት በየቦታው ቀብሯቸዋል ብሎ የሚያስበውን የስለላ መሳሪያዎችን ነው የሚያስበው። ስለዚህ ወደ ቤቱ የሚገቡ የኤሌክትሪክ ሽቦዎችም ሆኑ ማን የስልክ ሽቦዎችም ሆኑ ሌሎች ቁሳቁሶችን ራሱ እንደሚጎዳ መልኩ በመተርጎም ሊያስባቸው ይችላል። ከዚያ ጋር ደግሞ የሚመጡ ድምፆችንም እንደዚሁ በሚጎዳ መልኩ ሊተረጉማቸው ይችላል። ይሄ ለየት ያደርገዋል። ደሉዥንን የአእምሮ ጤና አማካሪ ሐኪሙን ዶክተር መስፍን አራያን ለጊዜያቸው እናመሰግናለን። ውይይቱ አልተቋጨም። በሚቀጥለው ሳምንትም ይቀጥላል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ቆንጂት ታዬነን ሰላም ደህናደሩ እንላለን። እስከ ትግርኛ ቋንቋ ስርጭት በዚህ በተጀመረው በሰባ ደረጃው በቴዲ አፍሮ ዜማ እንለያችሁ። ደህናደሩ በሳሪ አንቆት ላይ ያን ቀጭን ኩታ

She made